ባልደራስ መእያድ መኢአድ የሚባል ቅንጅት መፍጠራቸውን የድርጅቱ መሪዎች አስታውቀዋል። ቅንጅቱ በመጪው ምርጫ አማራጭ ሆኖ ለመቅረብ መዘጋጀቱን አመልክቷል። ይህ አዲስ ቅንጅት የአረብ ሊግ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ጣልቃ መግባቱንም አውግዟል። መለስካቸው አማሃ ተጨማሪ አለው። መኢአድ መላው ኢትዮጵያ አንድነት ድርጅትና ባልደራስ ለእውነተኛ ዴሞክራሲ የተሰኙት ድርጅቶች በዘጠኝ ዓላማዎች ዙሪያ ቅንጅት መፍጠራቸውን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ቅንጅቱ ዓላማዎቼ ናቸው ብሎ ከዘረዝራቸው መካከል ለአዲስ ሕገ መንግሥት በሰላማዊና በሕጋዊ መንገድ መታገል፣ ጠንካራ ማዕከላዊ መንግሥት ለሚኖርበት የፌዴራል ሥርዓት በሰላማዊና ሕጋዊ መንገድ መታገል እንዲሁም ለኢትዮጵያዊነትና ለባህላዊ እሴቶች በሰላማዊና በሕጋዊ መንገድ መታገል የሚሉ ይገኙባቸዋል። በመሆኑም ይላል የጽሁፍ መግለጫው ከ1984 ዓ.ም አንስቶ በፕሮፌሰር አስራት ወልደየስ መሥራችነት መስራችነት ህልውናውን ያገኘውና በአሁኑ ጊዜ በአዲስ አበባም ሆነ በክልሎች ከፍተኛ ተደማጭነት ያለው ባልደራስ ለእውነተኛ ዴሞክራሲ በቅንጅት ለመስራት ስምምነት ላይ ደርሰዋል ብሏል። መግለጫውን በንባብ ያሰሙት የባልደራስ ለእውነተኛ ዴሞክራሲ የህዝብ ግንኙነት ኃላፊ ዶክተር መክብብ ፈቀደ የቅንጅቱን ወቅታዊ አስፈላጊነት ከጽሑፉ የሚከተለውን ጠቅሰዋል። ምርጫ 2012 የሚደረግ ከሆነ በህወሓት መሐንዲስነት በሀገራችን ለሶስት አስርት ዓመት ሰፍኖ የሚገኘው የገዢው ፓርቲ የበላይነት ቀጣይ ዕድሜ የሚያገኝ ይሆናል። በዚህ መሰረት ይህን የአንድ የፖለቲካ ድርጅት የበላይነት በሰላማዊ መንገድ ለማስወገድ የተከፈለው ሀገራዊ ዋጋ ግምት ውስጥ በማስገባት በቀጣይነት እውነተኛ የሆነ የመድብለ ፓርቲ ስርዓት መገንባቱ ለሀገራችን ሰላም፣ አንድነትና እድገት የማዕዘን ድንጋይ መሆኑ በመገንዘብ በቀጣይ ምርጫ ለገዢው ፓርቲ አገር አቀፍ አማራጭ የሚሆን የፓርቲዎች ስብስብ ለመፍጠር የመጀመሪያውን እርምጃ መውሰድ አስፈላጊ ሆኖ በመገኘቱ የባልደራስ ለእውነተኛ ዴሞክራሲ ፕሬዚዳንት አቶ እስክንድር ነጋ በበኩላቸው ይህ ቅንጅት የተፈጠረበትን ተጨማሪ ዓላማ ከጋዜጠኞች ጥያቄ በመነሳት አብራርተዋል። አሁን በአዲስ አበባ ብልጭ ያለውን ተስፋ ወደ ሀገር አቀፍ ደረጃ ለማሳደግ ነው፣ ይህንን መድረክ የፈጠር ነው። ስለዚህ ይሄ አንድ ትልቅ ግኝት ነው ብለናል እኛ። ባኖር ምናልባት ገዢው ፓርቲ በሚቀጥለው ምርጫ አዲስ አበባን አሸንፋለሁ ብሎ እርግጠኛ ባይሆንም ግን የሚተማመንበት ደረጃ ላይ ይሆን ነበር ብለን ነው የምናስበው እኛ ስላለን፣ ግን አሁን ሁሉን ነገር በአዲስ መልክ መንገድ እንዲመለከት ተገዷል ብለን እናስባለን። ግን በአዲስ አበባ ብቻ ሳይሆን አማራጩ በሀገር አቀፍ ደረጃ ማደግ አለበት ነው የምንለው። ይሄ ነው ትልቁ ቁም ነገር እዚህ ላይ በሀገር አዲስ አበባን ጥያቄ በመጀመሪያ ነገር የምንፈታው በአዲስ አበባ አይደለም። አዲስ አበባ ውስጥ ያሉትን ሀያ ሶስት መቀመጫዎች ማሸነፍ አይደለም። እሱን እናደርገዋለን፣ እናሸንፋለን በሀገር አቀፍ ደረጃ መንግስት መመስረት የሚችል የምርጫ ውጤት ስናስመዘግብ ነው። በኢትዮጵያ ውስጥ ከዚህ በፊት የተለያዩ ተቃዋሚ ፓርቲዎች ቅንጅቶችን እየፈጠሩ ብዙ አመርቂ ውጤት ሳያገኙ እንደሚበተኑ ጋዜጠኞች አስታውሰው፣ ሁለቱ ድርጅቶች የፈጠሩት ይህ አዲስ ቅንጅት ምን የተለየ ነገር ያደርጋል ለሚለው ጥያቄ ምላሽ የሰጡት ደግሞ የመኢአድ ፕሬዚዳንት አቶ ማሙሸት አማረ ናቸው። ብዙ ቅንጅቶች፣ ብዙ ውህደቶች፣ ብዙ ጥምረቶች ተፈጥረው በሀገራችን ውስጥ እንደቆዩ እናውቃለን። ነገር ግን ደግሞ የህዝባችን ጥያቄ ጥያቄ ተበታትናችሁ አትምጡ የሚል አስተሳሰብ አለ። እኛ ስንዋሃድም ሆነ ግንባር ስንፈጥር ስንቀናጅ የህዝብን ጥያቄ መመለስ አለብን ብለን ነው። ተፎካካሪ ፓርቲዎች እንደመሆናችን መጠን ከህዝባችን የሚመጡ ማናቸውንም ጥያቄዎች የመመለስ ኃላፊነት አለብን። ስለዚህ ህዝቡ በመበታተን የእናንተንም ጉልበት የእኛንም ጊዜ እኛንም አቅም ከምትፈታተኑ ይልቅ በጋራ ሆናችሁ ብትሰሩ የተሻለ ድምፅ ታገኛላችሁ የሚል አስተሳሰብ ስላለ ያንን መልስ መስጠት ተገቢ ሆኖ እናገኘዋለን። በሌላ መልኩ ደግሞ የምናምንበት ምንድን ነው? ዋናው ነገር በጋራ መስረት፣ ትልቁ ነገር ለአሸናፊነት ያበቃል፣ ለድል ያበቃል። ተበታትነን የምናረገው ነገር ብዙም አጥጋቢ ሆኖ እናገኘዋለን ብለን ስለማናስብ በጋራ ሆነን አቅማችንን፣ እውቀታችንን፣ ጉልበታችንን፣ የሰው ኃይላችንን አንድ ላይ አጣምረን ጥሩ ጠንካራ የሆነ ተፎካካሪ መቅረብ አለብን ብለን እናምናለን። አዲሱ ቅንጅት በሰሞኑ አገራዊ አንገብጋቢ ጉዳይ ሆኖ በተነሳው በታላቁ የኢትዮጵያ ህዳሴ ግድብ ጉዳይም አቋሙን ይፋ አድርጓል። ከቅንጅቱ አመራር አባላት አቶ አብርሃም ጌጡና አቶ ጌታነ ባልቻ ሰሞኑን የአሜሪካ መንግሥትና የአረብ ሊግ በግድቡ ላይ ያሳዩትን አቋም በመንቀፍ የኢትዮጵያ ሕዝብም ሆነ የፖለቲካ ድርጅቶች በአንድነት ሆነው ሀገራዊ ሉዓላዊነትንና ጥቅምን ለማስከበር መቆም እንዳለባቸው አስታውቀዋል። የባልደራስ መሪ አቶ እስክንድር ነጋ ደግሞ የአረብ ሊግ አቋም አውግዘዋል። አረብ ሊግ በኢትዮጵያ ጉዳይ ጣልቃ ሲገባ ፍለፊት በአፍሪካ ሀገሮች ውስጥ በአፍሪካ ሀገሮች ውስጥ የውስጥ ጉዳይ ጣልቃ ሲገባ ኢትዮጵያ ብቻ ብቸኛው ታርጌቱ ነች። ከዚህ በፊት በኤርትራ ጉዳይ በሀገራችን ጉዳይ ውስጥ ጣልቃ ገብቶ ሀገራት ተራምሷል። በጣም ብዙ ዋጋ ተከፍሎበታል በጣም ብዙ መቶ ሺህ ህይወቶች ተከፍሎበት ያል በቃ ብሎ አሁን ደግሞ እንደገና በአባይ ጉዳይ ጣልቃ መግባቱ እጅግ እጅግ የሚያሳዝን ነው የሚወገዝም ነው። ይሄ ግልጽ መሆን አለበት። በየትኛውም የአፍሪካ ሀገር ጉዳይ የአረብ ሊግ አቋም ወስዶ አያውቅም። ሁለት ጊዜ ነው በታሪክ ውስጥ በአፍሪካ ጉዳይ ውስጥ ጣልቃ የገባው፣ ሁለቱም ጊዜ በኢትዮጵያ ጉዳይ ነው። የሁለቱ ፓርቲ መሪዎች በተዘጋጀው የቅንጅቱ ስምምነት ሰነድ ላይ ፊርማቸውን ያኖሩ ሲሆን ድርጅቶቹ የየራሳቸው ድርጅታዊ ነጻነት እንደተጠበቀ እንደሚቀጥልም ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በእንዲህ እንዳለ የኢትዮጵያን ጎረቤቶች ሱዳንን፣ ሶማሊያና ጅቡቲን ጨምሮ ሀያ ሁለት አባል መንግስታት ያሉት ጠቅላይ ጽሕፈት ቤቱ ካይሮ የሚገኘው የአረብ ሀገሮች ማኅበር አረብ ራቢጣ ወይም አረብ ሊግም እየተባለ ይጠራል። ግብፅና ሱዳን በአባይ ውሃ ላይ አላቸው ያለውን ታሪካዊ የውሃ መብት መከበር አለበት ብሎ እንደሚያምን ያስታወቀው ትናንት ነው፣ መግለጫም ያወጣው የአረብ ሊግ 153ኛውን መደበኛ ስብሰባው ላይ ትናንት ያወጣው ይህ የአቋም መግለጫ ከሱዳን በስተቀር በአባላቱ ተቀባይነት አግኝቶ መጽደቁ ተዘግቧል። የህዳሴ ግድብ ተደራዳሪዎች ከሆኑት ሦስት አገሮች ኢትዮጵያ የሊጉን አቋም በይፋ ስትቃወም፣ ሱዳን የሊጉ ጣልቃ መግባት አይጠቅምም ስትል ከመግለጫ ውጭ መሆኗን በይፋ አስመዝግባለች። አባል ነች የአረብ ሊግ። ምንም እንኳ ሱዳን የራሷን ጉዳይ ተቃወመች እያሉ የካይሮ መገናኛ ብዙኃን ቢዘግቡም የአረብ ሊግ አቋምና መግለጫ የአረብ ኢትዮጵያን ግጭት ይጋብዛል፣ ይህ ደግሞ የሱዳንን ጥቅም አያስጠብቅም ስትል ኸርቱም ድጋፏን ነፍጋለች። እንዲያውም ይላል የሱዳን አቋም፣ ጉዳዩ የሦስቱ አገሮች ጉዳይ ነው። የአረብ ሊግ በዚህ ጉዳይ ውስጥ መግባት የለበትም። የሱዳንን የሶማሊያንና የጅቡቲን የውጭ፣ የውጪ ጉዳይ መስሪያ ቤቶች ለማግኘት እና ተጨማሪ ማብራሪያዎችንም ለመጠየቅ እየጣርነን ከካይሮም፣ እንደዚሁ የሚሰማ ጉዳይ ካለ የካይሮን መንግስትና የአረብ ሊግ ባለስልጣናትንም ለማግኘት ጥረት እያደረግን ነው። ከዩናይትድ ስቴትስ በኩልም ከገንዘብ ሚኒስቴሯ የሚሰማ ተጨማሪ መግለጫና ማብራሪያ ካለ ይዘን እንመለሳለን። የኢትዮጵያ መንግስት ባለሥልጣናትንም ለማግኘት እንዲሁ ጥረት እያደረግን ነው።